ወንጌላዊ የምሩ ታደሰ በሜልበርን የዘጻት የኢትዮጵያውያን ወንጌላዊት ቤተ ክርስቲያን አገልጋይ የ2017 የኢትዮጵያውያንን አዲስ ዓመት በዓል ምክንያት በማድረግ የሚከተለውን መልእክት አስተላልፈዋል። እንኳን እግዚአብሔር ከ2016 ወደ 2017 ዓ.ም በሰላም አደረሳች እያልኩ የሚመጣውን ዘመን ደግሞ የመጎብኘትና የመታደስ የመለወጥ እንዲሁም የብልጽግናና የበረከት ዓመት ይሆንላችሁ እያልኩ በራሴና በዚ ሰዓት የኢትዮጵያ ወንጌላት ቤተክርስቲያን ስም በመላው ኢትዮጵያ ውስጥ እና በየአገሩ ተበታትነው ለሚኖሩ ኢትዮጵያን በሙሉ መልካም ምኞቴን እገልጻለሁ። በሚልኪያስ ሶስት ስድስት እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል። ለውጥ ብዙ ጊዜ ፈላጊዎች ነን አዲስ ዓመት ሲመጣ ምን ይዞ ይመጣል ብለን በልባችን ውስጥ እንፈልጋለን። ለውጥን መፈለጋችን በራሱ ጥሩ ነው። ለውጥ አለመፈለግ የማይፈልግ ግዑዝ ብቻ ነው። ነገር ግን ህያውን የሆንን እኛ ለውጥ ፈላጊዎች ነን። እግዚአብሔር ደግሞ ለውጥን እንድንፈልግ በውስጣችን አስቀምጧል። ስለ ትዳራችን፣ ስለ ልጆቻችን፣ ስለ ቤታችን፣ ስለ ነጋችን ብዙ እናስባለን። ለመለወጥ እና ለመለወጥ ደግሞ እንፈልጋለን። መፈለግ ደግሞ በራሱ ጤናማነት ስለሆነ ለዚህ ደግሞ እግዚአብሔርም ይፈልጋል። ነገር ግን እኛ በራሳችን ተለውጠን መለወጥ ማንችል ሰዎች ስለሆነ እግዚአብሔር ደግሞ እንደሚለውጠን አምናለሁ። በመጽሐፍ ቅዱሳችን ውስጥ ያዕቆብ ስሙ አታላይ ወይም አሰናካይ የሚል ወንድሙንም፣ አባቱንም ያታለለ ሰው የነበረ ግን እግዚአብሔር በመንገድ ላይ አግኝቶ ካልባረከኛ አልለቅህም ብሎት ከአባቱ ከእግዚአብሔር ጋር ታግሎ እግዚአብሔር ስሙንም ያዕቆብንም ራሱን ለወጠ። እግዚአብሔር ይለውጣል። ሳውል ደግሞ አህያ ፈላጊ የነበረ ሰው፣ ነገር ግን ጌታ ደግሞ ልቡን ለውጦ ንጉስ፣ እና ነቢይ ወይም ደግሞ ትንቢት ተናጋሪ ያደረገው ሰው ነው። ዳዊትንም ታውቃላችሁ፣ ብዙዎቻችን እናውቃለን። ዳዊት እረኛ የነበረ ሰው፣ ከንጉስ ሳውል ቀጥሎ የነገሰው ንጉስ ዳዊት ነው። እግዚአብሔር ወደ ንግስና ለውጦት እንዳመጣው መጽሐፍ ቅዱስ ያስተምረናል። ጳውሎስ የሚባለው ሰው ደግሞ አሳዳጅ የነበረ አንገላች የነበረ ሐዋርያትን እያሳደደ ይገድል የነበረው ሰው ኢየሱስ በመንገድ አግኝቶ የጳውሎስ የሳኦል ታሪክን ቀይሮት የምታሳድደኝ እኔን ነው ብሎት አንተም ማሳደድ ማን ነው አለው። እኔን ኢየሱስን ታሳድጋለህ ብሎ ከዚያ ሰዓት ጀምሮ በደማስቆ መንገድ ላይ ጌታ የሳኦልን ይሁት ለውጦት አሳዳጁ ሰው ወንጌል ሰባኪ ሐዋርያ ሆነ። ጌታ ኢየሱስ ክርስቶስ በቃና ዘገሊላ ተገኝቶ ድንግል ማርያም መታ የወይን ጠጅ እኮ አልቋቸዋል ባለችው ጊዜ ያንን የወይን ጠጅ የወንጋን ውሃ ሙሉ ብሎ ውሃውን ወደ ወይን ጠጅ ሲቀይር፣ በዚያ ቤት ውስጥ እንግዶች ተሰብስበው ኀፍረት ውስጥ ስላሉ በችግር ውስጥ መኖራቸው በጉርደት እንዳይዋረዱ የቤቱን ታሪክ ቀየረው። ድግሱን መልካም አደረገው። ጌታ ባዶነትን መምላት መለወጥ የሚችል ጌታ ስለሆነ ዛሬም፣ በዚህ አመትም፣ ነገም ባለንበት ህይወትም ውስጥ ሁሉ እኛ የማንችለው ነገር ሳይለወጥ መለወጥ የሚችል አምላክ፣ ጨለማን ወደ ብርሃን የሚለውጥ በሰው ጥበብና ችሎታ የማይሆን ነገር ግን ልጁን ለሰው ልጆች ሁሉ ለመዳን ምክንያት አድርጎ ይላክ ሰው ከተያዘበት ባርነት ወይም ከአሮጌ ማንነት ወደ አዲስ ማንነት ሊለውጠው ከሞት ወደ ህይወት እንዲሻገር ያደረገ የሚለውጥ እግዚአብሔር ዛሬም ሕያው ነው። ትናንትናም ዛሬም ለዘላለም ሕያው የሆነ እግዚአብሔር ዛሬም ለመለወጥ የሚችል እግዚአብሔር ነው። እግዚአብሔር ይመስገን። በዚህ አዲስ ዓመት ለውጥ እንዲያመጣ ልመናይም ይኸው ነው። ሰዎችን እግዚአብሔር ታሪክ እንዲለውጥ ሁሉን የሚችል አምላክ እግዚአብሔር ማንንም የማይነቅ እግዚአብሔር ታሪካቸውን እንዲለውጥ እጸል ያለም እንደገናም ደግሞ እናንተም ደግሞ ለምኑት። እግዚአብሔር እግዚአብሔር የሚሰማ ጸሎትን ሰምቶ የሚመልስ አምላክ ነው። ሸክማችንን ይዘን በፊቱ ወደ ሰው ብንሄድ ሸክማችንን ሊያቀልልን አይችልም። ወደ እግዚአብሔር ግን ሸክምን ይዘን ስንቀርብ ሸክማችንን ያቀላል። ዛሬም ሕያው የሆነ እግዚአብሔር የማይለወጥ እግዚአብሔር የሚለውጥ እግዚአብሔር ስሙ የተባረቅ ይሆን። በመጨረሻም በዚህ ቃል ባርካቸዋለሁ። እግዚአብሔር ይባርካቸው። ሁለት ሺህ አስራ ሰባት የለውጥ ዘመን የመጎብኘት የመዳሰስ ዘመን ይሆንላችሁ። በነገራችሁ ሁሉ እግዚአብሔር ከእናንተ ጋር ይሆ ከመራራ ህይወት፣ ከተለያየ ጭንቀት ወደ ሰላም ይለውጣችሁ። ባዶነታችሁን ወደ ሙላት፣ ኑሯችሁ የከፋባችሁ ህይወት የከፋባችሁ ሸክማችሁን እግዚአብሔር ያቀላችሁ። የሰላም አምላክ ከእናንተ ጋር ይሁን። የብልጽግናና የህይወት ለውጥ ይሆንላችሁ። ብዙ ሸክም ያለባችሁ፣ ኑሮ የከበደባችሁ እግዚአብሔር ኑሯችሁን ያቀልላችሁ። የሰላም አምላክ ሰላምን ይስጣችሁ። የስነ ምግባር ጉድለት አለብኝ፣ ከዚህ ውስጥ እንዴት ልውጣ? ብዙም አመሎች አሉብን። አመላችሁን እግዚአብሔር ይለውጥላችሁ። እግዚአብሔር የብልጽግናና የህይወት ለውጥ ያድርግላችሁ። ለውጥን ከራሳችን አልፎ እግዚአብሔር ቤተሰቦቻችንን ከቤተሰብ አልፎ እንዲሁ ምድራችን እግዚአብሔር ኢትዮጵያን ይባርቅ። እግዚአብሔር ኢትዮጵያን ይለውጥ። የእግዚአብሔር እጅ በምድራችን ላይ ትሆን። ያቺ ኖዋሚን የምትባል ሴት አገሯን ጥላ ከረሃብ የተነሳ ወደ ምድር ወደ ሌላ ምድር ሄዳ በሌላ ምድር ሆና ምድሮ እስራኤል እንደተጎበኘ በሰማች ጊዜ ተነስታ እንደገባች፣ ዛሬም እንደዚህ ተበታተንን ያለን የምድራችንን መጎብኘት ፈጥኖ ከተለያየ ከተበታተንበት ስፍራ ተሰብስበን ወደ ምድራችን የምንገፉበት ዘመን ያምጣልን፣ ያፍጠንልን። እግዚአብሔር ጥላቻን፣ ዘረኝነትን፣ መከፋፈትንና መለያየትን እርስ በስ መገዳደልን አስቀርቶ ወደ ፍቅርና ወደ መሰብሰብ ይለውጥልን። እግዚአብሔር ዘመናችንን ያድስ። እግዚአብሔር ይባርከን። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። መውጣት መግባታችሁ እግዚአብሔር በእግዚአብሔር አይን ውስጥ ይሁን። ተባረኮ ወንጌላዊ የምሩ ታደሰ በሜልበርን የዘጸአት የኢትዮጵያውያን ወንጌላዊት ቤተክርስቲያን አገልጋይ የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ ስላስተላለፉት መልእክት ምስጋናችን የላቀ ነው። መልካም አዲስ ዓመት እግዚአብሔር ስትሊ ማርቲ ዜ መልካም አዲስ ዓመት ይሁንላችሁ። ተባረክ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።